Welcome. The Voice of America. <laughs> the Voice of America. The Voice government is not only working with The ይህንን ልዩ ሁኔታ በተመለከተ የኤርትራ መንግሥት በአስመራ ተቆርጠው ከቀሩት የኦሮሞ ነጻነት ግንባር አባላት ጋር ብቻ ሳይሆን ግንቦት ሰባትን ከመሰሉ ኃይሎች ጋር ጭምር ይሠራል። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ዛሬ አዲስ አበባ ላይ ለውጭ ሀገሮች ጋዜጠኞች ከሰጡት ጋዜጣዊ መግለጫ የተቀነጨበ ነው የሰማችሁት። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ያለፈው የአውሮፓውያኑ 2015 ዓመተ ምህረት በሰብአዊ መብት ጥበቃ ረገድ በተለይ ለአፍሪካ ቀንድ ሀገሮች ኢትዮጵያና ኤርትራ የከፋ ሰብአዊ መብት ጥሰት የተመዘገበበት ዘመን ነበር ሲል ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት አምነስቲ ኢንተርናሽናል ትላንት ባወጣው የዓለም ሰብአዊ መብት አያያዝ ዘገባው አመልክቷል። በዚህም ላይ የተጠናቀረ የትንታኔ ዘገባ አለን። እንደዚሁም ከዋና ዋና ዜናዎቻችን መካከል የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጁባ ገብተዋል በሶማሊያ የአራት ሰው የገደለ የአዳፍኔ ድብደባ ነበረ። እንደዚሁም ባለፈው የኬንያ ወታደሮች ጥቃት ደቡብ ምዕራብ ሶማሊያ ውስጥ የተገደሉት ወታደሮች ቁጥር ሁለት መቶ እንደሚደርስ የሶማሊያ ፕሬዚደንት ተናገሩ የሚሉ ይገኙበታል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሐሙስ የካቲት 17 2018 ዓ ም አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተነን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ኦድሬስ ሬጅስ ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በኦሮሚያ ክልል አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች ዛሬም ቀጥለው መዋላቸው ተገልጿል። በምዕራብ ሐረርጌና በአርሲ ትላልቅ የሚባሉ ሰልፎች መካሄዳቸው ተነግሯል። በዳሮ ለቡና፣ በዶሎማና በተካሄዱት ሰልፎች ላይ ሰልፈኞቹ በመንግሥት ታጣቂዎች ይፈጸማሉ የተባሉ ድብደባዎች፣ እስራትና ግድያ እንዲቆሙ በያዟቸውና ያሰሟቸው በነበሩ መፈክሮች ጠይቀዋል። የምዕራብ ሐረርጌው ሰልፍ በሰላም ሲጠናቀቅ በአርሲው ላይ የፖሊስ ድብደባና እስራት ታይቶበታል ተብሏል። ከደቡብ ሱዳን ፕሬዚዳንት ሳልቫኪር ጋር ለመገናኘት በአገሪቱ ውስጥ በርትቶ በቆየው የእርስ በርስ ብጥብጥ የተፈናቀሉ ሲቪሎች የተጠለሉበትን የድርጅታቸውን ሰፈር ለማየት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዛሬ ጁባ ገብተዋል። ለሽግግር መንግስቱ ምስረታ ዋና ከተማይቱ ጁባ ለሚገቡት የተቃዋሚዎቹ መሪ ሪያክ ማቻር ሁኔታዎችን ለማመቻቸት የሚያግዙ አንድ ሺህ ሶስት መቶ ሰባ ታጣቂዎች እንዲገቡም በወገኖች መካከል ስምምነት ተደርሷል። የደቡብ ሱዳን የክትትልና የግምገማ የጋራ ኮሚሽን ትናንት ባወጣው መግለጫ ለተቃዋሚ መሪ ታማኝ የሆኑ የፖሊስና ወታደራዊ መኮንኖች ወደ ጁባ እንደሚገቡም አስታውቋል። ደቡብ ምዕራብ ሶማሊያ ውስጥ ባለፈው ወር በአፍሪካ ሕብረት ጦር ኃይል ላይ በአልሻባብ በተጣለው አደጋ የተገደሉት የኬንያ ወታደሮች ቁጥር ሁለት መቶ እንደሚሆን የሶማሊያ ፕሬዚደንት አስታወቁ። በወታደሮቹ የተዝካር ስነ ስርዓት ላይ ኬንያ ተጉዞ የተገኙት ፕሬዚደንት ሐሰን ሼህ መሐመድ ሰላምን ያጸኑ ዘንድ ወደ ሶማሊያ የተላኩ ከ180 እስከ 200 የሚሆኑ ልጆች በአንድ ማለዳ መገደላቸው እንዲህ የዋዛ ነገር አይደለም ብለዋል። ለአንድ የቴሌቪዥን ጣቢያ በሰጡት ቃለ ምልልስ የፕሬዚደንት ሐሰን ሼህ ሞሐመድ አባባልን ፈጣን በሆነ ምላሽ ያስተባበሉት የኬንያ የመከላከያ ኃይሎች ቃል አቀባይ ዴቪድ ኦቦኒዮ ደ ስታር ለሚባል ጋዜጣ በሰጡት ቃል የሶማሊያው ፕሬዚደንት ምናልባት ከአልሻባብ ጋር እየተመሳጠሩ ሊሆን ይችላል ሲሉ ነቀፌታቸውን አሰምተዋል። አልሻባብ ኤልአዴ ከተማ ውስጥ ባለፈው ባለው የአሚሶም መደብ ላይ አደጋ በጣለ ጊዜ የተገደሉትን ወታደሮች ቁጥር ኬንያ ገልጻ የማታውቅ ሲሆን በሰፈሩ ግዙፍ ቁጥር ኃይል ያለው ኃይል እንዳላት ግን ተናግራለች። አልሻባብ በጥቃቱ ከአንድ መቶ በላይ የኬንያን ወታደሮች ገድያለሁ ብሏል። በሌላ ሶማሊያ ነክ ዘገባ ዋና ከተማይቱ ሞቃዲሻ ውስጥ የፕሬዚዳንቱ ቤተ መንግስት በሆነው ቪላ ሶማሊያ አቅራቢያ በደረሱ የአዳፍኔ ድብደባዎች አራት ሰዎች መገደሉ ታውቋል። ቤተ መንግስቱ አጠገብ የወደቁት አራት ያዳፍኔ አረሮች ሲሆኑ በጥቃቱ ህይወታቸው የጠፋውም አራት ሲቪሎች መሆናቸውን የተነገረ ሲሆን በአንድ ቤት ላይ የወደቀ አረር አንዲት ሴትና ሁለት ልጆቿን መግደሉም ተመልክተዋል። ክፉኛ ቆስሎ ወደ ሆስፒታል የተወሰደው የቤቱ አባወራም ሕክምና ላይ እያለ ህይወቱ ማለፉ ተዘግቧል። ሌሎች አምስት ሰዎች በዚሁ ያዳፍኔ ጥቃት መቁስላቸውም ታውቋል። አንድ የአልሸባብ ዘመም የሆነ ድረገጽ ወይም ዌብሳይት በዛሬ ዕለት ባወጣው ጽሁፍ አንድ አዳፍኔ የመንግስቱ ባለስልጣናት ተሰብስበው በነበረበት የቤተ መንግስቱ ግቢ ውስጥ መውደቁን አመልክቷል። መንግስቱ ጥቃቱን አስመልክቶ እስካሁን የሰጠው መግለጫ የለም። ይህ በእንዲህ እንዳለ ሶማሊያ ውስጥ የአፍሪካ ህብረት ወታደራዊ ኃይል አዛዥ ከቅርብ ወራት ወዲህ ወታደሮቹ ፈተናዎች ቢገጥሟቸውም አህጉራዊው ተልእኮ የበላይነቱን እንደያዘ መሆኑን ገልጸዋል። አልሻባብ ባካሄዳቸው ጥቃቶች የህብረቱ ኃይል ብዙ ወታደሮች ተገድለውበታል። የሶማልኛ ዝግጅት ክፍላችን ዘጋቢ ሀሩን ማሩፍ የኃይሉን አዛዥ ፍራንሲስኮ ኬታኖ ማዴይራን አነጋግሯል። አዳነች ፍሳ ሐይ ታቀርበዋለች። ሶማሊያ ውስጥ የአፍሪቃ ህብረት ሰላም ጥበቃ ተልኮ አሚሶም እንቅስቃሴዎች ኃላፊ ፍራንሲስኮ ካይታኖ ማዴራ የተልኮ ወታደራዊ እንቅስቃሴ አልሸባብን ለማሸነፍ አልቻለም የሚለውን አባባል አስተባብለዋል። አሚሶም በሚገባ እያሸነፈና አልሸባብን እያሯሯጠ ነው። አልሸባብ ህልውናውን ለመጠበቅ ሲል ራሱን በአዲስ መልክ ለማዋቀር ተገዷል። የሶማሊያ መንግስት የደቡብ ማዕከላዊ ሶማሊያ 80 ከመቶ ክፍልን ይቆጣጠራል። ይህም አልሸባብ ከነዚህ ይቆጣጠራቸው ከነበሩት ቦታዎች መባረሩንና በሚገባ እያሸነፍን መሆናችንን ያሳያል። አልሸባብ ቢያንስ በሶስት የአፍሪካ ህብረት ተልእኮ ሰፈሮች ላይ ባካሄደው ጥቃት ምክንያት የአሚሶም ወታደሮች ከተወሰኑ ከተማዎች መውጣታቸው አንዳንድ የሶማሊያ ባለሥልጣኖችንና የአካባቢው ጠበብትን አሳስቧል። ለምሳሌ ጽንፈኛው ቡድን ባለፈው ወር ኤል አዴ በተባለችው ከተማ ላይ በከፈተው ጥቃት ከ100 በላይ የሚሆኑ ኬንያውያን ወታደሮች ተገድለዋል። ማዴራ ግን አሚሶም ከከተማዎች እየወጣ ነው የሚለውን ወሬ አጥብቀው አስተባብለዋል። ወታደሮቻችንን ከአንድ ቦታ ወደ ሌላ የማንቀሳቀሱ ተግባር ለታክቲክ የሚደረግ ወታደራዊ ስትራቴጂ አካል ነው ብለዋል። የአሚሶም ወታደሮች ማርካ ከተባለችው ስትራቴጂያዊ የወደብ ከተማ ለአጭር ጊዜ ከወጡ በኋላ የአልሸባብ አማጽያን ገብተው ከአሚሶም እና ከሀገሪቱ መንግስት ጋር ይሰራሉ በሚል የጠረጠሯቸውን ሰዎች ገድለዋል። አንዳንድ የሶማሊያ ባለስልጣኖች ታዲያ ተልዕኮው በህዝቡ ላይ ያለውን እምነት ሸርሽሯል ሲሉ ነቅፈው ነበር። ባለፈው ወር ኤልአዴ በተባለችው ከተማ ላይ ከተከፈተው ጥቃት ጋር በተያያዘ ከአካባቢው ህዝብ ጋር ያለውን ግንኙነት በሚመለከት የኬንያ ባለስልጣኖች ስጋታቸውን ገልጸዋል። ማዴራ ግን ኤልአዴ ላይ የተፈጸመው ጥቃት የአልሸባብ ተግባር እንጂ የህዝቡ አይደለም። ስለሆነም ከህዝቡ ጋር ችግር የለብንም፣ ከአካባቢው ባለሥልጣኖች ጋር የበለጠ ተቀራርበን ነው መስራት ያለብን ብለዋል። አሚሶም መቼ ነው ከሶማሊያ የሚወጣው ለሚለው ጥያቄም ማዴራ ሶማሌዎች እንዲወጣ ሲጠይቁትና ተልእኮውን ሲያጠናቅቅ ነው ሲሉ መልሰዋል። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ዝግጅት ነው። የሊቢያ እንደራሴዎች የአንድነት መንግስት ለመመስረት ያቀረቡትን ሀሳብ የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ እንደሚደግፉ አስታወቁ። ይሁን እንጂ ሀሳቡን በማይደግፉ የፓርላማ አባላት ላይ እየደረሰ ነው ያሉት የማዋከብና የማሸማቀቅ አድራጎት እንደሚያሳስባቸው ሁለቱም አክለው ገልጠዋል። ዓለም አቀፍ እውቅና ያለው ቶብሩክ የሚገኘው ፓርላማ ካሉት 196 አባላት መቶ ትሪፖሊ ካሉት አማጺ ኃይሎች ጋር አብረው ለመስራትና የአንድነት መንግስት ለመመስረት ሀሳብ ድጋፋቸውን የሰጡት ከትናንት በስቲያ ማክሰኞ ባደረጉት ጉባኤያቸው ነው። ይሁን እንጂ እየደረሰ ነው ባሉት ማስፈራሪያ ምክንያት ድምፅ ሳይሰጥበት ቀርቷል። ደቡብ ግብፅ ውስጥ የሚገኝ አንድ ፍርድ ቤት አራት ኦርቶዶክስ ክርስቲያን ጎረምሶች እስልምናን ተዳፍራችኋል በሚል በተመሠረተባቸው ክስ ጥፋተኝነት በይኖ የእስራት ፍርድ ተላልፎባቸዋል። በሦስቱ ላይ የአምስት ዓመት እስራት ቅጣት ሲጣል፣ አንዱ ግን ዕድሜው ከ18 ዓመት በታች በመሆኑ የቅጣት ውሳኔው አልተሰማበትም። ይሁን እንጂ ታዳጊው ወደ ጸባይ ማረሚያ ላልተወሰነ ጊዜ ተልኳል። ፍርዱ ሊታመን የማይችል ነው ያሉት የተከሳሾቹ ወጣቶች ጠበቃ ማኸር ናጅብ ቢቀጡ እንኳ ቅጣቱ መሆን የነበረበት የገንዘብ እንደሆነ ገልጸዋል። አራቱ ወጣቶች በጥር 2006 ዓ ም በኢትዮጵያ አቆጣጠር በእጅ ስልኮቻቸው ያነሱት ቪዲዮ ከመካከላቸው አንደኛው እንደ ሙስሊም ሆኖ ሲሰግድ ሌሎቹ አጠገቡ ቆመው ሲሳሳቁ የሚያሳይ የነበረ ሲሆን፣ ጠበቃቸው በሰጡት መከላከያ ወጣቶቹ ያንን ያደርጉ የነበረው በእስልምና ላይ ዘለፋ ለማድረስ ሳይሆን በእስላማዊ መንግስት ቡድን አንገት እየቆረጠ መግደል ላይ ለማላገጥ እንደነበረ ተናግረዋል። ወጣቶቹ በቁጥጥር ስር ያልዋሉና ፍርድ ቤትም ቀርበው ውሳኔውን ያልተከታተሉ ሲሆን ጠበቃው ጠበቃው ግን ፍርዱን በይግባኝ እንደሚሞግቱ አስታውቀዋል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተንን በዓለም ዜናዎች የጀመርነው የሐሙስ የካቲት 17 2008 ዓ ም ፕሮግራማችን በ19፣ በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በርከት ያሉ ቅንብሮችና ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎች ለምሽቱ ተጠናቅረዋል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ታዲያ በሁለተኛው አጋማሽ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ አንበል። ብዙ ጊዜ አሁን ባለሁበት ከተማ ውስጥ በኮምፒውተር ሙያ ሁለት ሶስት አራት ቦታዎች ስሰራ ብቸኛ ሴት እንዲያውም ብቸኛ ሌላ ቀለም ያለኝ ኢሚግራንት ሆኜ ከሁሉ ሰው ጋር ግን እኩል ተሳትፌ ጠንክሬ ስሰራ ሳይ ሌሎች ሰዎች፣ ሴቶች ልጆች ለምን አይመጡም ወደዚህ የሚል ሁሉ ጊዜ ውስጤን ይሰረስረኝ ነበረ። ያ አንዳች የመፍጠር ስሜት ለምን አበቃት ይሆን? ቤተልሔም አበራ ወይም ቤተልሔም አበራ ግሮንበርግም ትባላለች። በቅርቡ በእንግሊዝኛ ጽፋ ለህትመት ባበቃችው የሕፃናት መጽሐፍ ዙሪያ በምሽቱ የባህልና ማህበረሰብ ቅንብር ታገኟታላችሁ። አሁን የዕለቱ አብይ ርዕስ ይቀርባል። ቀደም ብለን በመግቢያው ወደ አስተዋወቅ ነው የዕለቱ አብይ ርዕስ ነው የምንሸጋገረው። የኢትዮጵያ መንግሥት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ በዛሬው ዕለት አዲስ አበባ ላይ ለውጭ አገር ጋዜጠኞች ጋዜጣዊ መግለጫ ሰጥተዋል። መለስካቸው አመሃ ተከታትሎታል። ዛሬ ከቀትር በኋላ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ በሰጡት ጋዜጣዊ መግለጫ ከወራት በፊት በኦሮሚያ የተከሰተው ተቃውሞ አሁንም እንደቀጠለ ነው የሚለው አባባል ሁኔታውን የሚገልጸው አይደለም ብለዋል። በህዳርና በታህሳስ ወራት በምዕራብ ሸዋና በወለጋ አንዳንድ ክፍሎች የአዲስ አበባንና በአካባቢዋ የሚገኙ የኦሮሚያ ልዩ ዞን ከተሞችን ያስተሳስራል የተባለውን መሪ የልማት እቅድ ሲቃወሙ የነበሩት ሰልፎች በአብዛኛው ሰላማዊና ተገቢ ጥያቄዎችን ያነገቡ ነበሩ ያሉት ሚኒስትር በቅርቡ በምዕራብ አርሲ የተፈጠረው ሁኔታ ግን የኃይል ተግባርን መሰረት ያደረገና ሁከትና ዘላቂ አለመረጋጋትን በሀገሪቱ ለመፍጠር የታለመ ነበረ ብለዋል። ይሄ ደግሞ የተከናወነው በውጭ ኃይሎች አማካኝነት ለመሆኑ ተጨባጭ ማስረጃ አለ ሲሉ አቶ ጌታቸው ዘርዝረዋል። ይህን ልዩ ሁኔታ በተመለከተ የኤርትራ መንግሥት በአስመራ ተቆርጠው ከቀሩት የኦሮሞ ነጻነት ግንባር አባላት ጋር ብቻ ሳይሆን ግንቦት ሰባትን ከመሰሉ ኃይሎች ጋርም ይሰራል። ምንም አይነት ብጥብጥ ለመፍጠር የሚችሉትን ሁሉ ወደ ኢትዮጵያ ለማስረግ ይፈልጋሉ። አንዳንድ ጊዜ በሱዳን ሌላ ጊዜ ደግሞ በሌሎች አጎራባች አገሮች በኩል ያሰርጓቸዋል። በእርግጥ በምዕራብ አርሲ የተፈጠረውን ሁከት ከለኮሱት መካከል የአንዳንዶቹ ምንጭ አስመራ ለመሆኑ ተጨባጭ ማስረጃ አለን። በምዕራብ አርሲ በቅርቡ የተፈጠረው አሳፋሪ ተግባር ነው ያሉት አቶ ጌታቸው፣ ሁኔታው በቁጥጥር ስር ባይውን ኖሮ ማለቂያ ወደማይኖረው ፍጅት ሊቀየር ይችል ነበር ብለዋል። የጸጥታ ኃይሎች በእነዚህ የታጠቁ ሽፍቶች ላይ የወሰደው እርምጃም በእጅጉ የተመጠረ ነበር ብለዋል። ታጣቂዎቹ ፈጽመዋል ያሏቸውን ድርጊቶችም እንዲህ ሲሉ ገልጸውታል። በምዕራብ አርሲ የተፈጸመው ፍጹም አሳፋሪ የወንጀል ድርጊት ነው። ወንጀለኛ ቡድኖች ከመንደር መንደር እየተዘዋወሩ ለቁጥር የሚያታክት ጥፋት በሕይወትና በንብረት ላይ ፈጽመዋል። የጠፉት ንብረቶች የግልም የመንግሥትም ሲሆኑ አብያተ ክርስቲያንና መስጂዶችም ጥቃት ተፈጸመባቸዋል። እነዚህ ኃይሎች ይላሉ አቶ ጌታቸው፣ እነዚህ ኃይሎች ቀደም ሲል የተቀሰቀሰውን የፖለቲካ ተቃውሞ ሙሉ በሙሉ ጠልፈውታል። ይህን ሲያደርጉ ደግሞ አላማቸው ሁለት ነበረ። ፕሮቴስት ሃይጃክድ ባይ ፖለቲካል ኤለመንትስ ትራይ ቱ ቴክ አድቫንቴጅ ኦፍ ግሪቨንስ ኦፍ ፒፕል የህዝብን ጥያቄ ለራሳቸው ጠቀሜታ ለመዋል የተዘጋጁ በነዚህ የፖለቲካ አካላት ጠቅላላ ሂደት ከህዝቡ እጅ ተነጥቋል። እነዚህ ኃይሎች የሚፈልጉት ደግሞ ኢ ህገ መንግስታዊ በሆነ መንገድ የመንግስት ሥልጣንን መጨበጥ ነው። ያ ካልሆነ ግን ከአሁን ቀደም ሲሞከሩ እንደነበሩት አገሪቱ ውስጥ ብጥብጥ ማስነሳት ነው። በሀገር ውስጥም የሚገኙ አንዳንድ ተቃዋሚ ፓርቲዎች በኦሮሚያ የተለያዩ ክፍሎች ከተቀሰቀሱ የተቃውሞ ትዕይንቶች ጋር አነሰም በዛ ግንኙነት እንዳላቸው አቶ ጌታቸው ይጠቁማሉ። በእርሳቸው አገላለጽ በዚህ ሀገር ያሉ አንዳንድ ተቃዋሚ ፓርቲዎች በጣም አድርባዮች ናቸው፣ ወይም የተገኘ አጋጣሚን ለራሳቸው ፍላጎትና ትርፍ ለመዋል ይሰራሉ ይሉና የኦሮሞ ፌዴራሊስት ኮንግረስን እንደ ምሳሌ አቅርበዋል። ይበልጥ ግልጽ ለመሆን ለምሳሌ የኦሮሞ ፌዴራሊስት ኮንግረስን እንውሰድ። ድርጅቱ ቀደም ሲል በአሸባሪነት ከተፈረጁ ኃይሎች ጋር ሲሰሩ የቆዩ ሰዎች ሰርገው የገቡበት ነው። እናም በአንዳንድ በአመራር ውስጥ በሚገኙ ሰዎች የህጋዊና ህገወጥነት ዘዴዎች የመጠቀም ዝንባሌ ነበር። ለምሳሌ በምዕራብና በደቡብ ምዕራብ ሸዋ በተከናወኑ የተቃውሞ ሰልፎች ላይ ሁከትንና የኃይል ድርጊትን በመለኮስ የኦፌኮ ከፍተኛ አመራር አባላት ተሳትፈዋል። ሚኒስትሩ በእነዚህ ባለፉት ወራት በሲቪሉ ህብረተሰብ አባላት ላይም ሆነ በጸጥታ ኃይሎች ላይ የደረሰውን ጉዳት መጠን የኢትዮጵያ ሰብአዊ መብቶች ኮሚሽን እያጣራ መሆኑን ገልጸዋል። በቅርቡ ተጨባጭ መረጃ እንደሚሰጥም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አቶ ጌታቸው ረዳ ትግራይ ውስጥ ወርቅ የሚለቅሙ ሰዎች በኤርትራ እንደሚጠለፉ መንግስታቸው ያውቅ እንደሆነ ተጠይቀው ሲመልሱ አወርቅ ወርቅ ለቃሚዎቹ የሚጠለፉት በትግራይ ህዝብ ዲሞክራሲያዊ ንቅናቄ አማካኝነት እንደተጠለፉ እናውቃለን። የኤርትራ መንግስት ማናቸውንም ሽፍቶች ለእንዲህ አይነት ተግባራት ይጠቀማል ብለዋል። ጉዳዩንም በቁም ነገር ይዘነዋል፣ ተመጣጣኝ እርምጃም እንዲወሰድ እናደርጋለን እንዲወሰዳል ሲሉ በመግለጫቸው ጠቅሰዋል። በአቶ ጌታቸው መግለጫ መንግስታቸው በአሸባሪነት የፈረጃቸውንና በዘገባውም እጃቸው አለበት ያላቸውን የኦሮሞ ነጻነት ግንባር፣ ግንቦት ሰባትንና ሌሎቹን በተመለከተ በተከታዩ ፕሮግራሞቻችን ምላሻቸውን ይዘን እንቀርባለን። ወደ ተከታዩ የመጽሔት ዘገባ እንለፍ። ኦሮሚያ ውስጥ ያቆየናል። በኦሮሚያ ክልል አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች ዛሬም ቀጥለው መዋላቸው ተገልጿል። በምዕራብ ሐረርጌና በአርሲ ትላልቅ የተባሉ ሰልፎች መካሄዳቸው ተነግሯል። በዳሮ ለቡና በዶሎማና በተካሄዱት ሰልፎች ላይ ሰልፈኞቹ በመንግስት ታጣቂዎች ላይ ይፈጸማሉ የተባሉ በመንግስት ታጣቂዎች ይፈጸማሉ የተባሉ ድብደባዎች፣ እስራትና ግድያ እንዲቆሙ በያዟቸውና ያሰሟቸው በነበሩ መፈክሮች ጠይቀዋል። የምዕራብ ሐረርጌው ሰልፍ በሰላም ሲጠናቀቅ፣ በአርሲው ላይ ግን የፖሊስ ድብደባና እስራት ታይቶበታል ተብሏል። የአፋን ኦሮሞ ዝግጅት ክፍል ባልደረቦች ቱጁቤ ኩሳ እና ጃለን የገመዳ ያጠናቀሯቸው ዘገባዎች አሉ። ሶሎሞን ክፍሌ አቀናብሮ ያቀርባቸዋል። በምዕራብ ሐረርጌ ዳሮ ለቡ ወረዳ የሚልካዮ ከተማና የአካባቢው ሕዝብ ዛሬ ትልቅ የተቃውሞ ሰልፍ ማካሄዳቸውን አንድ የአካባቢው ነዋሪ ለቱጁቤ ገልጸዋል። በእኚሁ አስረጅ መሠረት ሰልፈኞቹ የመንግሥት ታጣቂዎች በሕዝቡ ላይ የሚወስዱት እርምጃ ይቁም የታሰሩ ወገኖቻችን ይፈቱ የሚሉ መፈክሮችን አሰምተዋል። ሰልፉን በሰላም መጠናቀቁን አስረድተዋል። በዚህ የተቃውሞ ሰልፍ የዳሮ ለቡ ወረዳ ከተማና የገጠር ነዋሪዎችን ጨምሮ በሺህ የሚቆጠር ሕዝብ ተሳትፏል። ወያኔ ደካማ አገዛዙን ከጫቃችን ላይ ያውርድ፣ ግድያ ይቁም በማለት ድምፁን አሰምቶ ከመንግስቱ የጸጥታ ኃይሎች ምንም አይነት ተቃውሞ ሳይገጥመው በሰላም አጠናቆ ወደየቤቱ የቤቱ ተመልሷል። ጃለኔ ገመዳ ደግሞ ወደ ባሌ ዞን ዶሎ ማና ደውላለች። የከተማዋ ነዋሪ በገለጹላት መሠረት ተማሪዎችና የአካባቢው ነዋሪዎች ትላንትናና ዛሬ ሰልፍ አካሂደው በኦሮሚያ የታሰሩ ተማሪዎችና የፖለቲካ መሪዎች እንዲፈቱ ጠይቀዋል። ሰልፉን ለመበተን የወጡ የፌዴራል ፖሊሶች ብዙ ሰዎችን እንዳሰሩና እንደደበደቡም ነዋሪዎች ለጃለን ገልጸዋል። በመጪው ቅዳሜ ሰልፍ ለመውጣት ማቀዳችንን ስለሰሙ ነው እርምጃ መውሰድ የጀመሩት ይላሉ። መጋላ ኬሰቲ እጆሌ ቱሙ ሞተ መና ሀርኪሰኒ ቱሙ ተኤ መጋላ ኬሰ ደሙ እንደንደ ከዚያ በኋላ ከተማ ውስጥ ልጆችን መደብደብ፣ ህዝቡን ከቤቱ እያወጡ መምታት ሆነ። አሁን ከተማ ውስጥ መንቀሳቀስ አይቻልም። ያም ሆኖ ግን እኛ ሰላማዊ ሰልፍ ለማድረግ ወጣን። እነርሱም ተኩስ ከፈቱብን። ዛሬ ከተማየቱ ውስጥ ከባድ ረብሻ አለ። ፖሊሶች ትላንት ሌሊት በየቤቱ እየገቡ ሰው ይዘው ሄደዋል። ዛሬም ተሰልፈን ነበር። በተከፈተብን ተኩስ የቆሰሉ ብዙዎች ሆስፒታል አሉ፣ ሌሎች ታስረዋል፣ ሲሉ ማስረድተዋል። በዚህ ጉዳይ ላይ የዳሎ መና ከተማ ምክትል ከንቲባ አቶ አሸናፊ ኃይሉ ስለ ሰልፉ የሚከተለውን ተናግረዋል። ከሰልፉ ጋር የተያያዘ ችግር ነበር የተባለው እርምጃ ግን በመንግሥት ደረጃ አልተወሰደም። ሥቃይ የደረሰባቸውም የሉም። በጥይት ተመተው የተጎዱም የሉም። በአጠቃላይ በመንግሥት የተወሰደ እርምጃ የለም። የተባለው የአጋዚ ሰራዊትም በአካባቢያችን የለም። ከሰልፈኞቹ ተወካዮች ጋር ዛሬ ስብሰባ አካሄደን፣ ሁሉም ነገር መፍትሄ አግኝቷል። ጃለኔ ዛሬ ወደ ምሥራቅ አርሲም ደውላለች። የመርቴ ወረዳ ጎልጎታ ከተማ ነዋሪዎች በገለጹላት መሠረት የኦፒዲዮ ማለትም የኦሮሞ ሕዝብ ዲሞክራሲያዊ ድርጅት አባልና የወቲቻ ደወሊ አስተዳዳሪ ጋቢ በዳሶ ባለፈው ሳምንት ሥልጣን በገዛ ፈቃዳቸው ለቀዋል። የመንግሥት ወታደሮች ግን አቶ ጋቢ በዳሶን በቁጥጥር ስር ከዋሉ በኋላ ወደ አዲስ አበባ ወስደዋቸዋል ሲሉ ነዋሪዎች አክለው ገልጸውላታል። ሰልፈኞች ትላንትናና ዛሬ አደባባይ ወጥተው አቶ ጋቢና ሌሎች የታሰሩ ባለሥልጣናት እንዲፈቱ ጠይቀዋልም ተብሏል። የጎልጎታ ከተማ አስተዳዳሪ አቶ ሱልጣን ሁሴን ምላሽ ለመስጠት መልሰሽ ደውይ ቢሉም ተደጋጋሚ ሙከራዋ እንዳልተሳካ ጃለኔ በሪፖርቱ ገልጻለች። የመርቲ ወረዳ አስተዳዳሪ አቶ ዋዱ አቡበከር ግን ጥያቄዋን ካዳመጡ በኋላ ስልክ እንደዘጉባት ጃለኔ ጨምራ አስረድታለች። ተከታዩም የመጽሔት ትንታኔ ርዕስ ወደ አዲስ አበባ ይመልሰናል። የሰው ልጅ በሳይንሳዊ ፍለጋው ወይም ጥረቱ ካሳካቸው ታላላቅ ተግባሮች አንዱ የሆነው ክትባት በሚሊዮኖች የሚቆጠሩ ሰዎችን ሕይወት ማዳኑን ያስታወሱት የዩናይትድ ስቴትሱ የበሽታዎች መቆጣጠሪያና መከላከያ ማዕከል በእንግሊዝኛው ምሕጻረ ቃል ሲዲሲ ዲሬክተር አዲሱን የዚካ ቫይረስ በተመለከተ ግን እስካሁንም መላ አለመገኘቱን አስታውቀዋል። ለኢቦላ የተገኘው ክትባትም ቫይረሱን ለማስቆምና ለመከላከል የተደረገውን ጥረት የተደረገውን ጥረት አመልክተው የዓለም አቀፉ ጤና ድርጅት ባለስልጣናት በበኩላቸው የዚካ ቫይረስ በቁጥጥር ስር እስከሚውል ድረስ የከፋ ጉዳት ሊያደርስ እንደሚችል አስጠንቅቀዋል። እስክንድር ፍሬው ተከታዩን አቀናብረዋል። በክትባት ዙሪያ በሚመክረው የአፍሪካ የጤና ሚኒስትሮች ጉባኤ ላይ ለመሳተፍ ወደ አዲስ አበባ የመጡት የዩናይትድ ስቴትስ ዋነኛው የበሽታ ቁጥጥር ባለስልጣን በዚሁ ርዕስና በተያያዥ ጉዳዮች ላይ ከቪኦኤ ጋር ቆይታ አድርገዋል። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ ዳይሬክተር ዶክተር ቶማስ ፍሪደን እንዳሉት የክትባት ሚና እጅግ ከፍተኛ ሆኖ ቆይቷል። እስከዛሬ ያተረፈው ህይወት ለዚህ ሚናው ማሳያ እንደሆነም አብራርተዋል። ክትባት የሰው ልጅ ካስገኛቸው ታላላቅ ተግባራት አንዱ ነው። ክትባቶች በትክክለኛ አሀዝ በመቶ ሚሊዮኖች የሚቆጠሩ ሰዎችን ሕይወት ታድገዋል። አፍሪካም ባለፉት አስር ዓመታት በቆዩና አዳዲስ በተዘጋጁ ክትባቶች ተጠቃሚ ሆናለች። ፖሊዮን እስከ መጨረሻው ወደ ማጥፋቱ ተቃርበናል። በጣም አሰቃቂ ከሆኑ የሰው ልጅ ገዳይ በሽታዎች የነበረው ፈንጣጣ ከተወገደ ዓመታት ተቆጥረዋል። አሁን ደግሞ ፖሊዮን ልናስወግድ ተቃርበናል። መዘናጋት ግን የለብንም። መከታተልና በየትኛውም የአፍሪቃ ክፍል ፖሊዮ ያለ መኖሩን ማረጋገጥ አለብን። በአፍሪካ የፖሊዮ በሽታ ለመጨረሻ ጊዜ ከታየ 18 ወራት ተቆጥረዋል። ነገር ግን አሁንም ከስጋቱ ሙሉ ለሙሉ ነጻ አይደለንም። በየጊዜው የሚከሰቱ አደገኛ ቫይረሶች ግን የጤና ስጋት እየሆኑ መቀጠላቸውን ዶክተር ፍሪደን ተናግረዋል። ስጋቱን መቋቋም የሚቻለውን በተባበረ ጥረት መሆኑን ጠቁመዋል። በምዕራብ አፍሪካ ተከስቶ የነበረው ኢቦላ ለምሳሌ ዓለም አቀፍ ቀውስ ያልፈጠረው በተባበረ ጥረት ምክንያት መሆኑን አስታውሰዋል። አሁን ለኢቦላ ክትባት መገኘቱን የጠቆሙት ዶክተር ፍሪደን የጋራ ጥረትና አጣዳፊ እንቅስቃሴ ግን ከክትባቱም በላይ አስፈላጊ መሆናቸውን አብራርተዋል። ክትባት በጣም አስፈላጊ መሳሪያ ነው ነገር ግን ኢቦላን የማግኘቱን የማቆሙንና የመከላከሉን ቁልፍ ጥረት አይተካም። አሁን ለኢቦላ አስተማማኝና ውጤታማ የሚመስል ክትባት አግኝተናል። ነገር ግን አሁንም ለኢቦላ ምላሽ መስጠት ያለብን አጣዳፊ የሕዝባዊ የጤና ጉዳይ አድርገን በማሰብና የተለመዱ የሕዝብ የጤና መሣሪያዎችን በመጠቀም ነው። በትንኝ አማካኝነት የሚተላለፈው ዚካ ቫይረስ ግን አሁንም ስጋት ሆኖ ቀጥሏል። በርካታ ተመራማሪዎች ያሉትን ተቋም የሚመሩት ዶክተር ፍሪደን እንዳሉትም ይህንን ቫይረስ ሙሉ በሙሉ ማወቅ አልተቻለም። ክትባቱ እስኪገኝም ጊዜ መውሰዱ አይቀርም። ዚካ አዲስ ቫይረስ በመሆኑ በትክክል ምን እየሆነ እንደሆነ አልተረዳንም። ተመራማሪዎች ክትባት ለማግኘት ጠንክረው እየሰሩ ነው። ነገር ግን ክትባቱ እስኪገኝ አንድ ወይም ሁለት ዓመት ሊፈጅ ይችላል። አሁን ከምናውቀው ነገር በመነሳት ዚካን በተመለከተ አስፈላጊው ነገር ነፍሰ ጡር ሴቶች ለቫይረሱ እንዳይጋለጡ መከላከል አለብን። ምክንያቱም በቫይረሱ ከተያያዙ እናቶች የሚወለዱ ሕፃናት ከፍተኛ የጤና ጉዳት እንደሚደርስባቸው ይታያልና። የዓለም ጤና ድርጅት ባለሥልጣናትም እየተጋፈጡ ያሉት በብዙ ሁኔታዎቹ እርግጠኛ ካልሆኑበት ቫይረስ ጋር መሆኑን እየገለጹ ነው። አስተማማኝ መፍትሄ ከመገኘቱ በፊትም ሁኔታዎች ሊከፉ እንደሚችሉ በትናንትናው ዕለት አስጠንቅቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ የመጽሔት ሪፕ ዘገባ እናልፋለን። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ትናንት ባወጣው የዓለም የሰብአዊ መብቶች አያያዝን የፈተሸ ሪፖርቱ የአውሮፓውያኑ 2015 ዓ ም ያለፈው ማለት ነው፣ የሰብአዊ መብቶች አያያዝ በእጅጉ ያሽቆለቆለበት እንደነበር አመልክቷል። በተለይ በአፍሪካ ቀንድ ሀገሮች በኢትዮጵያና በኤርትራ የከፉ የሰብአዊ መብቶች ጥሰቶች መመዝገባቸውንም ድርጅቱ በዚሁ ሪፖርቱ ጠቁሟል። ሚሼል ካጋሪ በዓለም አቀፉ የሰብአዊ መብቶች ሙግት ድርጅት የምስራቅ አፍሪካ የአፍሪካ ቀንድና የግሬት ሌክስ አገሮች መርሃ ግብር ምክትል ዳይሬክተር ናቸው። ሳሌም ሶሎሞን ሚስ ሚሼልን በስልክ አነጋግራ ያጠናቀረችው ዘገባ ቀጥሎ ይቀርባል። የዓለም አቀፉ የመብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል ትናንትና ባወጣው ዘገባ እንደ አውሮፓውያን አቆጣጠር 2015 ዓ ም የሰብአዊ መብት ጥበቃ በዓለም ዙሪያ እንዳሽቆለቆለ ይገልጻል። ወደ አራት መቶ ገጽ የሚሆኑ መረጃ በተለይ በኢትዮጵያና በኤርትራ የከፋ የሰብዓዊ መብት ጥሰት ዘመን እንደነበረ ድርጅቱ ጠቅሷል። ሚሼል ካጋሪ በዓለም አቀፉ የሰብአዊ መብት ድርጅት የምስራቅ አፍሪካ የአፍሪካ ቀንድና የግሬት ሌክስ አገሮች ፕሮግራም ምክትል ዳይሬክተር ናቸው። ኤርትራ በዓለም ስደተኞችን ከሀገር በማፍለቅ ከሶሪያና አፍጋኒስታን ቀጥሎ ሶስተኛ ደረጃ ላይ ትገኛለች ብለዋል። ለዚህም ምክንያቱ ኤርትራን በተመለከተ ወሳኙ ነገር የብሔራዊ አገልግሎት ጉዳይ ነው። ብሔራዊ አገልግሎት ውስጥ ግን ተደራራቢ ጥሰቶች አሉ። ስለ አገልግሎታቸው መብታቸውን አያውቁም። እናም ህገወጥ ነው። ምልመላው ደግሞ ላልተወሰነ ጊዜ ነው የሚካሄደው። ለ20 ዓመታት የተመለመሉ ሰዎችን እናነጋግራለን። የሚሰጠው ክፍያ መሰረታዊ የኑሮ ፍላጎቶችን ለማሟላት ከቤተሰብ ጋር ለመገናኘትም ሆነ አብሮ የተደላደለ ህይወት ለማሳለፍ በቂ አይደለም። ጥለው ለመሄድ አይፈቀደላቸውም። ቢሄዱም መልክ ወይም ስርዓት ባለው ሁኔታ አይደለም። ከመኖሪያ ቤቶቻቸው በጣም ርቀው ስለሚሄዱ ህጻናት ወላጆቻቸውን የማየት እድል የላቸውም። ወላጅ አባቴን ካየው ዓመት ወይም ሁለት ዓመት አለፈኝ የሚሉ ልጆችም አሉ። ኤርትራ ውስጥ በብሔራዊ አገልግሎት ከሚያጋጥሙ ህገወጥ ስራዎች በተጨማሪ ሀሳብ የሚገለጽበት ሁኔታ ጨርሶ የለም። የተቃዋሚ የፖለቲካ ፓርቲዎች እንዲኖሩ አይፈቀድም። የሃይማኖት ነጻነት ተገድቧል። የስራ ዕድሎች ዝግ ናቸው። በአጠቃላይ የመብት ጥሰቱ የተንሰራፋ ነው። በመቀጠልም ኢትዮጵያ ባለፈው ዓመት በተካሄደው ብሔራዊ የሕዝብ ተወካዮች ምርጫ ገዢው ፓርቲ መቶ በመቶ ማሸነፉን ከገለጹ በኋላ ተቃዋሚ ፓርቲዎች የምርጫ ዘመቻቸውን በሚያካሂዱበት ጊዜ መታሰርና እንግልት እንደደረሰባቸው አስረድተዋል። በኢትዮጵያ በነጻነት ሀሳብን የመግለጽና የመደራጀት መብቶች እንዲሁም አጠቃላይ የዜጎች ይዞታን አስመልክቶ ካጋሬ ሲናገሩ ኢትዮጵያ ኢትዮጵያን ስንመለከት ተመሳሳይ ከፍተኛ የሆነ የሲቪል ማህበረሰብ አፈና እናያለን። የኢትዮጵያ መንግስት ስራዎቹንና ፖሊሲዎቹን የሚተቹትን የፖለቲካ ፓርቲዎች ይሁን ጋዜጠኞች፣ ለምሳሌ እንደ ዞን ዘጠኝ ጦማሪያን ያሉትን ሂስ የሚያቀርቡበትን የጸረ ሽብር ህጉን በመጣስ ይወነጅላል። የዞን ዘጠኝ ጦማርያን ለምሳሌ በዚሁ ነው ተከሰው ረጅም ጊዜ እስር ቤት ያሳለፉት። በኦሮሚያ ክልል እየተካሄዱ ያሉትን ተቃውሞችንም በማንሳት ሚሼል ካጋሪ የኢትዮጵያ ጸጥታ ኃይሎች በሰላማዊ ሰልፈኞች ላይ እየወሰዱ ያሉትን እርምጃ ሰብአዊ መብትን የጣሱ ድርጊቶች ናቸው በማለት ከገለጹ በኋላ በአሁኑ ጊዜ ይላሉ ሚሼል በአሁኑ ጊዜ የኃይል አጠቃቀማቸው ሕይወት ማጥፋት ጭምር በጣም እያየለና ከሚገባው በላይ እየሆነ ነው። ፖሊሶች የተሰበሰበ ህዝብ ላይ በቀጥታ እንደሚተኩሱ በዚህም ምክንያት የብዙ ሰዎች ሕይወት እንዳለፈ የዓይን እማኞች እየተናገሩ ነው። እንዲህ አይነቱ አፈናና ምንም አይነት የመናገርና በሰላማዊ መንገድ የመሰብሰብ መብት መንፈግ አሉታዊ መሆኑን ነው በአዲሱ ዘገባ እየገለጥን ያለ ነው። የአፍሪካ ህብረት የአውሮፓውያኑን 2016 ዓ ም የሰብአዊ መብት አመት ብሎ ሰይሞታል። 2016 ደግሞ በአፍሪካ የተለያዩ የሰብአዊ መብትን ድንጋጌዎች የተላለፉበት እየወይ ልዩ የሚከበርበት ዓመት ነው ማለትም የአፍሪካ ቻርተር በሰብአዊና በህዝቦች መብት ላይ የተጻፈበትን 35ኛ ዓመት ቻርተሩ የሚተገበርበት 30ኛው ዓመትናም የአፍሪካ ፍርድ ቤት ምስረታ አስረኛ ዓመቱን የሚያከብርበት ዘመን ነው። ሚሼል ካጋሪ እነዚህ ሁሉ የመብት ድንጋጌዎች በዓሎች በሚከበሩበት ዓመት የአፍሪካ መሪዎች በቃላቸው እንዲገኙ አምነስቲ ኢንተርናሽናል ጥሪ አቅርበዋል። ክቡራትና ክቡራን አድማጮች በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው የምትከታተሉት። የምሽቱ አራት ሰዓት የሚቀጥላል። ታዲያ አሁን እዚህ ግድም በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተው አስተያየቶች ለሰዓቱ ጥቂቱ እንስማ። ቢሆ በለሆኔ ካናዳ ፌብራሪ 22 የሞራዊ ሰዎች ያወጣው መግለጫ ሰብቻ አለው። የሞራዊ ሰዎች ያወጣው መግለጫ የተለመደ የጠላትነት የምቀኝነት አሉባልታ ነው። ከተቃዋሚዎች እየተቀበለ የሚያወራው ነው። ነገር ግን በጣም የሚያሳዝነው ከእሱ ጋር ተያይዘው አስገድዶ መድፈር የምለውን አስገድዶ መድፈር በጭራ የማይታሰብ የማይሆን የኢትዮጵያ ሰራዊት በዓለም አቀፍ ዝና ያተረፈ ነው። ለምሳሌ ኮሪያ፣ ኮንጎ፣ ሩዋንዳ ሱዳን፣ ሱማሌ አሁን ደግሞ ሳውዝ ሱዳን። ስለምግባሩ በጣም እጅግ በጣም የተከበረ ለሀገሩ ዝና ያተረፈ በመሆኑ የተባበሩት መንግስታት መጀመሪያ የሚያነሳው የኢትዮጵያ ሰራዊት ነው። ስለዚህ እንኳንና በእህቶቹ በአገሩ ውስጥ በሌላውም እንዲህ አይነት የማይታሰብ ስለሆነ አክራሪ ተቃዋሚዎች የሚሰጡትን ወሬ እየተቀበሉ እንዲህ ማውራቱ በጣም አሳዛኝ አመሰግናለሁ። የተከበራችሁ የቪኦኤ ደንበኞች በዛሬው ዕለት አስተያየት ለመስጠት የፈለግኩበት ጉዳይ በቅርቡ የኮሚኒኬሽን ሚኒስትር የሚባለው ሰውዬ ወጥቶ በተናገረው ጉዳይ ላይ ነው። በመጀመሪያ ደረጃ የኮሚኒኬሽን ሚኒስትሩ ለማን ነው መግለጫ የሚሰጠው? ለአንደኛ ደረጃ ተማሪዎች ነው ወይስ ለኢትዮጵያ ህዝብ ነው? ቢያንስ ቢያንስ ውሸት ቀባብቶ እንኳን ማቅረብ ያልቻለ ሚኒስትር ነው። አቶ ጌታቸው ረዳ ምንድን ነው የሚለው በኦሮሚያ ስለሚፈጸመው ግድያ ኦሮሞዎች ናቸው የሚገሏችሁ ነው የሚለው። ምክንያቱም ሰራዊቱ ውስጥ ኦሮሞዎች አሉ ነው የሚለው። ይህ መንግስቱ ውስጥም እኮ ሆዲድ አለ። የሆዲድ መንግስት የኦሮሞ መንግስት እኮ ነው እያላችሁ ያላችሁ። ነገር ግን በአሁኑ ሰዓቱ ሆዲዶች እኮ ያሉ፣ ሰራዊት ውስጥም ያሉት ኦሮሞዎች ኦሮሞዎችን አይገሉም። የሚገለው ሰራዊት አጋዙ ይባላል። ይሄ ሰራዊት ስርዓት የሚጠብቅ ሰራዊት ነው። የሚመጣው ኬት እንደሆነ እናውቃለን። ስለዚህ ወሬ ቀብቶ እንኳን ለማቅረብ የማይችል ሚኒስትር ወጥቶ የሚናገረው ለአንደኛ ደረጃ ትምህርት ቤት ተማሪዎች ነው የሚያስመስለው። ክቡራትና ክቡራን አድማጮች ለአስተያየቶቻችሁ እናመሰግናለን። በስልክ ቁጥሮቻችን 2022059942 አስተያየቶቻችሁን እንድትቀጥሉ እንድትሰጡ አሁንም ግብዣችን ነው በ19 በ22ና በ25 ሜትር ባንድ እንዲሁም በ ናይልሳት ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዘገባ ይቀጥላል። ባህልና ማህበረሰብ ቤተልሔም አበራ ግሮምበርግ ትባላለች እንግዳችን። በዩናይትድ ስቴትስ በሰሜን ዳኮታ ክፍለ ግዛት የፋርጎ ከተማ ነዋሪ የሆነችው ቤተልሔም በቅርቡ በእንግሊዝኛ የደረሰችውን የህፃናት መጽሐፍ ለህትመት አብቅታለች። ከባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ በቀደመው ፕሮግራሙ በመጽሐፏና በተለያዩ ተዛማጅ ታሪኮች ዙሪያ ከቤተልሔም ጋር የያዘውን ወግ ሁለተኛና የመጨረሻ ክፍል ለምሽቱ እንዲህ አቀናብሮታል። ቀደም ሲል በእንጥልጥል ካሳደር ነው አንድ ነጥብ እንነሳ። ቤተልሔም የህፃናት መጽሐፍ መሆኑ እሙን ነው። ይሁንና በእንግሊዝኛ ቋንቋ የኢትዮጵያን ባህል ቀለም የተላበሱ የልጅነት ታሪኮችና ተረቶች የደመቀ ነውና መጽሐፍሽ፣ ለመሆኑ ለማን የተጻፈው? ሰዎች አንዳንድ ጊዜ ለማን እድሜ ነው ይሄ መጽሐፍ የተዘጋጀው ብለው ሲጠይቁኝ ብዙ እድሜዎች ያካትታል ምክንያቱም አነስተኛ ህጻናቶች ፎቶግራፉን አይተው ቢና ከበቡቢ ባቤ ብቦ መሆናቸውን አይተው ማለፍ ይችላሉ። ተለቅ ያሉት ደግሞ ግጥሙን አንብበው ማለፍ ይችላሉ። ከዛ ደግሞ ወደ ከፍተኛ ደረጃ ትምህርት ቤት ያሉ ልጆች ብዙ እየገዙት አሉ። እነሱ ደግሞ ጠለቅ ብለው ያለውን ታሪክ ያነባሉ። ያው ትልልቅ ሰዎች ደግሞ እንደ ጠረጴዛ መጽሐፍ አድርገው ሰዎች ሲመጡ ከቡና ጋር እንዲጋሩ እንዲያደንቁ ይደረጋል። ታሪኮቹ ይቀጥላሉ። በየፊደሎቹ የእንግሊዝኛው ፊደላት ኤቢሲዲ የሚለውን ተከትሎ በሁሉም ፊደላት ውስጥ ፎቶግራፎችና ታሪኮች ተቀምጠው እናያለን። ቀደም ብዬ እንደጠቆምኩት የተለያዩ ፎቶግራፎች ናቸው የምናየው፣ የህፃናት ጨዋታ፣ ዋሽንት የሚጫወቱ፣ ፊደል የሚቆጥሩ። ምስጋና ቀጾች ላይም እንዲሁ አንድ ፎቶግራፍ እናያለን። እርግጠኛ አይደለሁም የት እንደተነሳና ስለምን እንደሆነ፣ ያው እሱ የላሊበላ የእንጨት ድልድይ ላይ ነው። ከአስራ አንዱ አብያተ ክርስቲያናት ከላይ ወደ ውስጥ የጨለማ ጉዞ ያለው ቀጭን መንገድ አለ። እሱን ከላይ ማየት የምትችልበት ነው። ያ ጉዞውን ሲጀምሩ ያቺ ቀጭን መንገዷን ነው። ምክንያቱም ጉዞ ስታደርግ ሁልጊዜ በእምነት ነው የምትጓዘው እና እሱን ለማሳየት ነው ከዛም ደግሞ ፊደሎቹና የእንግሊዝኛ አልፋቤቶቹ እየተጨዋወቱ እየተጨዋወቱ መጨረሻ ላይ ሲደርሱ ጓደኛሞች ይሆናሉ። ባህሎቻቸውን ተለዋወጡ ማለት ነው። ለልጆች በእርግጥ የሚመስጥ ለሌሎችም ግን ታሪክን እንዲያውቁ የሚጋብዝ መጽሐፍ ነው የጻፍ ሽው ቤተልሔም። በሙያሽ በሌላ ትምህርት ዘርፍ ነው የሰለጠኝ ሽው የሶፍትዌር ዲዛይነር ነሽ። እስኪ ስለ ራስሽ አሜሪካን ሀገር ረጅም ዓመታት ብኖርም ትውልዴና እድገቴ አዲስ አበባ ከተማ ኢትዮጵያ ውስጥ ነው። ትምህርቴም የመጀመሪያ ዲግሪ ያገኘሁት ከአዲስ አበባ ዩኒቨርሲቲ በስታቲስቲክስና ማይነር ኮምፒውተር ሳይንስ ነው። ሁለተኛ ዲግሪን ደግሞ እዚህ ሀገር በሶፍትዌር ኢንጂኒሪንግ ነው ያገኘሁት። የእለት ከእለት ስራዬ ኮምፒውተር ኮድ ማድረግ፣ ፕሮግራሞችን ለማሽን መጻፍ፣ ሌሎች ጁኒየር ኢንጂኒሮችን ማስተዳደር፣ ፕሮጀክቶችን መምራት ይሆናል ማለት ነው። ሌላ ሙያ ውስጥ ያለ ሰው ነው በልጆች ጉዳይ፣ በአገር ታሪክ፣ በባህል ተስበሽ ይሄንን መጽሐፍ የደረሽው። በአንጻሩ ደግሞ እንደተረዳሁት ሌላ ዝንባሌሽን የሚያሳይ ለኢትዮጵያ ሕጻናት የሚጻፉ መጽሐፍትን ባለፉት በርካታ ዓመታት እየጻፈና እያሳተመ ያለ ድርጅት ጄን ከርትስ የተባለች ኢትዮጵያ ውስጥ ያደገችና የኖረች የኢትዮጵያ ጉዳይ ከልቧ የሚያሳስባት ታዋቂ አሜሪካዊ ደራሲ እንዲሁም ከጄን ከርትስ ጋራ ይሄንን ድርጅት የመሰረተውና የአንድ ወቅት የሲኤንኤን የአመቱ ምርጥ ሰው ወይም የአመቱ ተሸላሚ ለመሆን የበቃው ኢትዮጵያዊው አቶ ዮሐንስ ገብረ ጊዮርጊስ ጋራ የመሰረቱት ኢትዮጵያ ሪድስ የሚባለውን ድርጅት ውስጥ በቦርድ አባልነት ትሳተፊ ያለሽ የህጻናትም የመጽሐፍትም ጉዳይ እንደሚስብሽ ያሳያል ያመላክታልና። እስኪ ደግሞ ስለ እሱ አጫችን እሺ በደስታ እኔ እንግዲህ ሳድግ ከትንሽነቴ ጀምሮ በጣም ትምህርት ወዳለውኝ መጽሐፍ ወዳለውኝ በልጅነቴ ሁላችንም እንደምናውቀው የልጆች መጽሐፍ አይገኝም እንደ ልባ የለም ስለዚህ በጣም በመጽሐፍ ፍቅር ያደኩኝ ግን ያ ፍቅር ደግሞ ያልተሟላለኝ ስለነበርኩኝ ያንን ስለማስታወስ አሁን ለሌሎች ልጆች ሁልጊዜ መጽሐፍ እንዲያገኙ በከተማው ብቻ ሳይሆን በክፍለ ሀገር ውስጥ በአጠቃላይ፣ አሁንም እጥረት አለ እና ያንን እንዴት ለመቅረፍ እንደምተባበር ሁልጊዜ አስብ ነበረ። እና እንደገለጽከው ጄን ክርት የኢትዮጵያ መጽሐፎችን ጽፋለች እና እንዳጋጣሚ ቤተ መጽሐፍት ውስጥ ሳገኝ እሷን ስም በዛ ነው ኢትዮጵያ ሪድስ ጋር ለመገናኘት የቻልኩት። እና በዛ ፍላጎት መሰረት ከነሱ ጋር ተጣምሬ ስራ እየሰራን ፈንድሬዚንግ ገንዘብ እያሰባሰባችሁ ብዙ መጽሐፍ እንዲታተምና እንዲሰራጭ በማድረጉ ተሳትፈሻል። እኔን ብቻ ሳይሆን ልጆቼንም የምኖርበት ከተማ ሰዎችንም በማስተባበር እዚህ ሀገር በጣም ብዙ መጽሐፎች አሉን። ስንጨርስ በቃ ልጆቹ እድሜያቸው ሲያልፍ እና እነዚህ መጽሐፎች ለልጆቹ የመጀመሪያ መስኮት ሊሆናቸው ይችላሉ ብለን እያሰባሰብን የኢትዮጵያ ሬድስ አንደኛው አላማም መጽሐፎችን በልጆች እጅ ማድረግ፣ መጽሐፍ የማንበብ ልምድ እንዲኖራቸው ማድረግ ነው። በዛ በጣም ብዙ ከልጆቻችን ጋር እየተሰባበርን መጽሐፎችን ከሌሎች ትምህርት ቤቶች እያሰባሰብን እንሰጣለን። በተጨማሪ ደግሞ ሌሎች የኢትዮጵያ ልጆች በአገራቸው ቋንቋ የሚማሩበት መጽሐፎችን የሚያገኙበት መንገድ ለማግኘት ገንዘቡን ማሰባሰብና መላክ። ጄን ከርት እንደዚህ አይነት መጽሐፎች ትጽፋለች። ከእሷ ጋር በመጣመር በትርጉም እየረዳኋት ወደ አማርኛ እየመለስን ሁለት ሶስት መጽሐፎች ልጆቹ እጅ ውስጥ አድርገናል። ምን ምን ይባላል አንደኛው መጽሐፍ ቅርቡ የተረጎምነው እና ያዘጋጀነው ድርቢያ ብር አንበሳ ያስር የሚል ነው በጣም ቀላል በሆነ መንገድ ልጆች የሶሳይቲው ችግርን የኢትዮጵያ ቅላጼ ያለው ፕሮቨርቭ አባባሎችን የያዘ አብረን ብንሰራ አንበሳ ማሰር እንችላለን። ችግርን መፍታት እንችላለን። ግን በጣም በትንሹ ዚጋ አንድ ሸረሪት አለች፣ ሁለት ሸረሪቶች፣ ሶስት ሸረሪቶች አንድ ላይ ሆነው አንበሳው እንደተኛ መጥተው አንድ ላይ ያስሩታል። እና በቃ በቀላል በሆነ መንገድ እንዲረዷቸው በማድረግ ነው። ሌሎችም አሉ፣ እየሰራ ናቸው ያለ ተሳትፎሽ በራስሽ ስራ ብቻ ሳይሆን በዚህ በምትደግፊው ማህበር ኢትዮጵያ ሊድ አማካኝነትም ህጻናት መጽሀፍ የሚያገኙበትን እድል ለመፍጠር ወይም ለማሳደግ የምታደርጊውን አስተዋጽኦ ያስረዳሽን። እንደ ተረዳሁት እንግዲህ ይሄ እንዲህ ያለው ዝንባሌ ቶሎ አይለቅም። በኢትዮጵያ ጉዳይ፣ በባህል ጉዳይ፣ በህጻናት ጉዳይ የበለጠ መሳብን ያመጣልና ሌሎች ሀሳቦች አሉሽ የምትሰሪያቸው ከሙያሽ ጋር የተገናኘ በኮምፒውተር ሶፍትዌር መሀንዲስነትሽ ባለሽ እድል ተጠቅመሽ ደግሞ ሌሎችን መርዳት የምትችይበትን እንደምትሽ የተረዳሁት ነገር አለ። እስኪያጫዎች ነው እሺ፣ በኮምፒውተር ሙያዬ ላይ ብዙ ጊዜ አሁን ባለሁበት ከተማ ውስጥ በሁለት ሶስት አራት ቦታዎች ስሰራ እኔ ብቸኛ ሴት እንዲያውም ብቸኛ ጥቁር፣ ሌላ ቀለም ያለኝ ኢሚግራንት ሆኜ ከሁሉ ሰው ጋር ግን እኩል ተሳትፌ ጠንክሬ ስሰራ ሳይ ሌሎች ሰዎች ሴቶች ልጆች ለምን አይመጡም የሚል ሁልጊዜ ውስጤን ይሰረስረኝ ነበረ። ልጆች ሁልጊዜ ከኔ ልብ ጋር የተያያዙ ናቸው። ትምህርትና ልጆች በጣም እፈልጋለሁ እንዲጎለብቱ እና ሴቶችን እንዴት ማነቃቃት እንዲያውቁ ማድረግ ወደዚህ ሙያ እንዲሳቡ እዚህ ሀገር ያሉትም ሌላ ሀገር ያሉትም ሞር ስፔሲፊካሊ ኢትዮጵያ ውስጥ ያሉት እድል ስለማ ማያገኙ ነውና፣ እንዴት አድርገን ያንን እድል ወደ እነሱ ልናመጣላቸው እንችላለን የሚል ሀሳብ ደረጃ ይዘን አሁን ከሌሎች ሰዎች ጋር በመቀናጀት የኢንተርናሽናል ማዕከል ሴቶች ልጆች እንዲሰባሰቡና ና ያንን ትምህርት እንዲያገኙ ፕራክቲካል ኖሌጅ እንዲያገኙ ወደ ኮምፒውተር ሳይንስ እንዲሳቡ የሚያደርግ ማዕከል ወደ መመስረት እየሄድን ነው ና ተማቾች ኮድ Code Sisters, Ipanel. Da. anul ăla. Coding cu computer, mezaf, ያን ኮድ የሚባለው መፍጠር ስለሆነ ስራሽ እሱን ነው ያያያሽው። ትማማቾች ወደዚህ ስራ ውስጥ የሚገቡበት መንገድ? አዎ፣ ምክንያቱም ይሄ ለኮምፒውተር የምትጽፈው ኮድ ኢንተርናሽናል ላንጉጅ ነው፣ ዓለም አቀፍ ቋንቋ ነው። እና የተለያዩ ህብረተሰቦች አንድ ላይ ከተለያየ ሀገር ቢመጡ እህት ወዲያው የሚሆኑበት በአንድ ጊዜ የሚገናኙበት ነው፣ ምክንያቱም በሙያ እህት ጓደኞች ናቸው። ከአንድ በላይ የሆኑ ውጥኖችን እየሰራሽ ያላለሻቸውን ስራዎች ነው ያየ ነው በአልፋቤት ጉዞ በሚለው መጽሐፍሽ መነሻነት በርከት ያሉ ቁም ነገሮችን ተካፍለናል። ቤተልሔም አበራ ግሮንበርግ ለግሩም ስራሽ ለቃለ ምልሱም አመሰግናለሁ። ሌሎች የምትሰሪያቸውንም ነገሮች ተከታትለን የማየት እድል እንደሚኖረን ተስፋ አድርጋለሁ። እዚህ ስቱዲዮ ብቅ ብለሽ ይህን ቃለ መልስ ለማድረግ ጊዜ ስለወሰድሽ እግዚአብሔር ይስጥልኝ። አመሰግናለሁኝ። አሉላ ቴንክ ዩ ቨርማች እኔም አመሰግናለሁ አሉላ አንተንም፣ እንደዚሁም ቤተልሔም አበራ ግሮንበርግን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላልፍላችሁን የሐሙስ ምሽት ስርጭት ነው። አሁን ለአራት ሰዓት ሩብ ጉዳይ ሆኗል። እስከ አራት ሰዓት ድረስ አብረናችሁን ቆያለን። ተከታዩ በትናንትናው ምሽት በኦሮሚያ ቀውስ ጉዳዮች ዙሪያ ከህግ ባለሙያው ከዶክተር ጸጋይ አራርሳ ጋር የተጀመረው ቃለ ምልልስ ተከታይ ክፍል ነው። በመጀመሪያ ሰራዊቱ ከገበያ፣ ከትምህርት ቤት፣ ከኪንደርጋርተን፣ ከእምነት ቦታ፣ ሰርግ፣ ቀብር ስፍራ ምንም የሚያደርገው ነገር ስለሌለ ወደ ካምፑ ይመለስ ነው ጥያቄው። ይሄ እና ከካምፕ ነቅሎ ከኦሮሚያ ውስጥ ይውጣ የሚል ጥያቄ የተለያየ ጥያቄ ነው። ማንንም ይሄ ማንም ይሄንንም አልጠየቅም እስካሁን ድረስ ደግኖበት ህዝቡ ላይ ያለው ሰራዊት እሱ ሰራዊት ከህዝቡ ላይ አፈሙዙን መልሶ ወደ አገር ወደ መጠበቅ ስራው ይመለስ ነው ሰው እየጠየቀ ያለው። በህዝቡ ላይ አፈሙዝ የደገነው ይሄ ጦር የአገር ድንበርን መጠበቅ ነው እንጂ ዋናው ስራው ህዝብ ላይ ቀብር ቦታ፣ ለቅሶ ቦታ፣ በእምነት ቦታ፣ በትምህርት ቤት፣ በዩኒቨርሲቲ ከትሞ ህዝብ ላይ ደግኖ እንዲውል ወይም እንዲያስፈራራ ህጻናትን፣ የሰባት አመት የስምንት አመት የአስራ አንድ አመት እንደዚህን አይነት ህጻናት የትምህርት ቤት ደጅ ላይ እየገደለ የሚውለው ሰራዊት እጁን እንዲሰበስብ ነው የተጠየቀ። ይሄንን ማድረግ ግዴታቸው ነው። ይሄን የማያደርጉ ከሆነ ደግሞ ያው በህግ ተጠያቂ ከመሆን መቼም አያመልጡም። ዛሬም ነገም፣ በሀገር ውስጥም በአለም አቀፍ የህግ ስርአት ፍርድ ቤቶች ውስጥ ተጠያቂነታቸው ይቀጥላል። ህዝቡ ጥያቄውን የሚያነሳ ከሆነ ምላሽ የሚጠብቁት ከመንግስት ከሆነ ይሄን ነገር አቀናሽቶ ጥያቄዎቹን መልሱም ብሎ ከመንግስት ጋር ተነጋግሮ ወደ መፍትሄ የሚያመጣው ነገር ምንድን ነው? በምን መልኩ ምላሽ እንዲሰጣቸውስ ነው ጥያቄውን የሚያቀርቡት? መሪ አለው ተቃውሞው? መድረሻ አላማስ አለው? መሪ አለው አላማ አለው ወይ? በእኔ አክቹሊ እዛ ስላይደለው ማን ነው የሚመራው? ማን ነው የሚያስተባብረው? ወዴት ነው ሊወስዱት የሚፈልጉት? ይህንን አላውቅም። እነሱ ከእኔ የተሻለ ቅርበት ስላላቸው እነሱ ይሄንን ያውቃሉ። ዓላማ አለ ወይ? አዎ፣ አላማው ምንድን ነው? ግፍ በቃን፣ በየመፈክሩ እኮ ይናገራሉ ግፍ በቃን። ዲድኔ ኖ ብለናል። አልተቀበልንም፣ ማስተር ፕላኑን አልተቀበልንም፣ የመሬት ነጠቃውን አልተቀበልንም፣ የግፍ አሰራሩን አልተቀበልንም። ይሄ ይሻርልን፣ ግድያው እስ መታሰሩ መገፋቱ፣ መዋከቡ ይቅርልን፣ ሰራዊቱ ይውጣልን። እነዚህ ናቸው አላማዎቻቸው። ስምፕል አላማዎች ናቸው። እነዚህ ሲምፕል ቀላል ስለሆኑም ነው የኦህዴድ ምክር ቤትም እነዚህን ጥያቄዎች ተመርኩዞ ከህዝባችን ጎን እንቆማለን፣ ሕዝባችንን እናታግላለን፣ ለሕዝባችን ላጠፋ ነው ነገር ይቅርታ እንጠይቃለን፣ ለደረሰበት በደል ደግሞ ለደረሰበት ግፍ ሀዘናችንን እንገልጻለን፣ ካሳ ለሚገባቸው ካሳ ለመክፈል ጥረት እናደርጋለን ብለው የተናገሩት የእነሱ አካል የሆኑ የኦህዴድ ምክር ቤት አባላት ናቸው። ጠቅላይ ሚኒስትሩ ግን ከዚህ በኋላ ከተባለ እዚህ ጋር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን በሰጡት መግለጫ አላማው መንግስት እስከ ማፍረስ ድረስ የምሄድ ነው ብለዋል። እና እንግዲህ ስርዓትን የማፈራረስ በእውከት እና በነውጥ መንግስት የመቀየር አላማ አለን ብለው መፈክሮቻ እንግዲህ እኛ የምናየው ከመፈክሮቻቸው ነው። መግለጫ የሚሰጥ የተቃውሞ ሄድኳርተር የለም። ይሄንን የሚያስተባብር ከዚህ ጋር መግለጫ የሚሰጥ እንደዚህ ከየትም ልናነበው አንችልም። የምናነበው ያለውን ሁኔታ ልጆቹ ይዘው ከሚወጧቸው መፈክሮች፣ ከሚናገሯቸው ነገሮች፣ ከሚዘፍኗቸው ዘፈኖች ከነዚህ ነው ከነዚህ ውስጥ እስካሁን ድረስ ስርዓት የማፈራረስ በሁከት መንግስት የመቀየር አላማ በነውጥ የመፍጠር አላማ ይሄንን ሲናገሩ አልሰማንም። ይሄንን እንዳላቸው ግንዛቤ ተወስዷል በመንግስት ደረጃ ነው የሚሉት ጠቅላይ ሚኒስትሩ። ግንዛቤ የተወሰደው እንደዚህ አይነት አላማ ያላቸው ቡድኖች ወይም ወገኖች አሉ ነው የሚሉት እሳቸው። የታጠቁ ነው ናቸው ነው የሚባለው። እነማን ናቸው እነዚህ ቡድኖች ወይም ወገኖች? እነዚህን ቡድኖች እንዴት ነው እነሱ በሚያስተዳድሩት አገር ውስጥ በመጎን ገብተው እዚህ ደረጃ የደረሱት ካሉ ለምን እነሱን አያሳድዱም? እነሱን ማሳደድ አንድ ነገር፣ ህጻናትና ተማሪዎችን መቀበር፣ ቦታ ያሉ ሰዎችን መግደል፣ ማሰር፣ ቤት ለቤት እየሄዱ ሰውን ማፈን፣ በከባድ መሳሪያ ከተማ ውስጥ ሲተኳኮሱ መዋል፣ ይሄኛው ብዙም የሚያስኬድ አይመስለኝም። የህዝቡ ጥያቄ ቀላል ነው። ወደፊት ምን ይደረጋል የሚባል አለ እንግዲህ እንደሚባለው እነሱ አሁንም በአእምሯቸው ውስጥ ያሉ ከውጭም የሚረዱ እንደዚህ ያለ የስርአት የማፈራረስ የህገ መንግስታዊ ስርአቱን የማፍረስ በነገራችን ላይ የህገ መንግስታዊ ስርአቱ መሰረታዊ ጠላት ኢህአዴግ ራሱ ነው። መሰረታዊ ጠላቱ አባይ ጸሐዬ ነው፣ ጌታቸው ረዳ ነው። ህዝብን የሚሳደቡ በቀጥታ የህገ መንግስታዊ ስልጣናቸውን ገደብ አልፈው የሚንቀሳቀሱ አሁንም ህገ መንግስታዊ ህገ መንግስቱ ብዙ ጊዜ ህገ መንግስት የሚለውን ቃል ይጠቅሳሉ። ነገር ግን በግልጽ ህግ አትግደል የሚለውን ጥሰው ነው የሚውሉት። ተራ ተራውን ህግ ሁሉ በየቀኑ እየጣሱ ነው የሚውሉት፣ ግን ሁል ጊዜ ህገ መንግስቱን ለመጠበቅ ነው ይላሉ። እና የህገ መንግስታዊ ስርዓቱን አፈራርሰው እዚህ ደረጃ ያደረሱት እራሳቸው ኢህአዴጎቹ ናቸው። የዚህ ተቃውሞ መድረሻ የት ነው? ወደፊትስ ምን ይታዩታል? ጉዳዩ ጥያቄው ቀላል ነው። ተማሪዎቹ ወይም የተቃውሞ እንቅስቃሴ ውስጥ የተሳተፉት ገበሬዎች፣ አርሶ አደሮች፣ አርብቶ አደሮች ወይም ደግሞ ነዋ የከተማ ነዋሪዎች ያነሱት ጥያቄ በጣም ቀላል ነው። አንደኛ ነገር በግልጽ በጣም ትራንስፓረንት በሆነ መንገድ ተጠያቂነት በተሞላበት መንገድ ይሄ ማስተር ፕላን የተባለው ነገር መሻሩ ለህዝብ ይገለጽ፣ በህጋዊ መንገድ በህግ ይሻር። ሁለተኛ ከእሱ እሱን በመቃወም ሳቢያ የታሰሩ የተጎዱ ሰዎች ይካሱ፣ የታሰሩ ሰዎች ይፈቱ። ጥፋት ያደረሱ ሰዎች በህግ ተጠያቂነት ይኑራቸው። በተጠያቂነታቸው ደረጃም ደግሞ ቅጣታቸውን ይቀበሉ። ከዛ ባሻገር ያደሩ ጥያቄዎች እነዚህን ጥያቄዎች ደግሞ በየደረጃው ይፈቱ። በሌላ አገላለጽ ህዝብ የሚለው ነገር ይሰማ። ከጀብደኝነት ከጀብደኝነትና ከአምባገነንነት ህዝብን ከመስደብ ከማናናቅ፣ ጸረ ሰላም አፍራሽ፣ ጸረ ልማት የትምክት የጠባብ ሀይሎች ተጋብተው እንደዚህ አይነት ንግግር የበለጠ ከማካረር በቀር ሰላምም አያወርድም፣ ሰልፉንም አያስቆምም፣ ለሀገሩም ሰላም አያመጣም፣ ለመንግስቱም መረጋጋት አይፈጥርም ብዬ አምናለሁ። ስለዚህ ቀላል ጥያቄ ስለሆነ ቀላል የፖለቲካ እርምጃ መውሰድ ይችላሉ። ደግሞ ጥፋት ተጠያቂነት ያለባቸው ባለስልጣናት ከስልጣን ማውረድ፣ እንደዚህ እንደዚህ ያሉ ቀላል እርምጃዎች አገሩን ሊያረጋጉት፣ ህዝቡን ወደ ቤቱ ሊመልሱት፣ እነሱንም ሊያረጋጓቸውና በስልጣናቸው የሚቆዩትን ያህል ጊዜ እንዲቆዩ፣ አገሩንም ወደ እርቅና ወደ ሰላም መምራት ይችላሉ ብዬ አምናለሁኝ። ይሄን ማድረግ የሚከብድ አይመስለኝም። ነገር ግን ይሄን ሲያደርጉ እስካሁን ድረስ ስለማናውቅ፣ መንግስት ተሳስቻለሁ ስለማይል፣ በኢትዮጵያ ውስጥ የፖለቲካ ባህሉም ስለማይፈቅድ፣ በመሰረቱ ደግሞ ዲሞክራሲያዊ ስርዓት ስላይደለም ይህንን ማድረግ አለው ብዬ ተስፋ አላደርግም። ግን ነገሩ ቀላል ዶክተር ጸጋዬ አራርሳን ለጊዜያቸው እናመሰግናለን። ጽዮንንም ለዝግጅቷ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ቁጥሩ ወደ አንድ ነጥብ ሁለት ቢሊዮን የሚጠጋ የዓለም ሕዝብ አንድ ዶላር ከ25 ሳንቲም በማይሞላ የቀን ገቢ ከእጅ ወዳፍ ኑሮውን ይገፋል። በዓለም ባንክ ስሌት አንድ ሰው የመጨረሻ ዝቅተኛ የሆኑ መሠረታዊ ፍላጎቶቹን አሟልቶ ለማደር በቀን ቢያንስ አንድ ዶላር ከ20 ሳንቲም ያስፈልገዋል። ዛሬ የአሃዝ በዓለም አቀፍ ደረጃ በስፋት የድህነት ጣሪያ ተደርጎ ታይቷል። በአሁኑ ጊዜ ከዚህ ጣሪያ በታች የሚኖሩ ሰዎች ከስድስት ሰዎች አንዱ ወይም 17 ከመቶው የዓለም ህዝብ የሚኖረው እጅግ በከፋ ድህነት ውስጥ ነው። እጅግ የከፋ ድህነት እንዲሁ በአሃዝ ተገልጦ የሚደመደም አይደለም። እውን መሆኑ የተሳነው የሰዎች ህልም ማለት ነው። ለማኅበረሰብ ሊውል ሲችል ተሰልቦ የቀረ የዜጎች አቅም ማለት ነው። በአጠቃላይ የመከራ ኑሮ ማለት ነው። ያችኑ የምናገኛትን ሳንቲም ለምግብ ለአርጋት፣ ለመድኃኒት ወይስ ለቤት ኪራይ ልክፈላት፣ ለልጆች ትምህርት ቤት ብሎ እንቅልፍ አጥቶ እህህ ሲል ማደር ማለት ነው። ስለምን ብሎ የሚጠይቅ ካለ ከድህነት ጣሪያ በታች የሚኖር ሰው ከሚያገኘው ገቢ ሰማንያ ከመቶው ለቤተሰብ ጉርስ መሸመቻ ስለሚውል ለክፉ ቀን ብሎ ቋጥሮ የሚያስቀምጠው ሳንቲም አይተርፈውም። ሆኖም ባለፉት 25 ዓመታት ሁኔታዎች እየተሻሻሉ መጥተዋል። 1.9 ቢሊዮን የነበረው ከድህነት ጣሪያ በታች የሚኖር ህዝብ ቁጥር እንደ አውሮፓ ቆጣጠር ከ1990 ዓ ም ወዲህ እየቀነሰ መጥቶ አሁን 1.2 ቢሊዮን ደርሷል። የ43 ከመቶ መሻሻል አስመዝግቧል ማለት ነው። እነሆ ዛሬ እንደ አውሮፓ ቆጣጠር በ2030 ዓ ም ባለው ጊዜ 1 ቢሊዮን ተጨማሪ ሰዎችን ከድህነት አረንቋ እናወጣለን ብለን ተስፋ እናደርጋለን። ዩናይትድ ስቴትስ በዓለም አቀፍ የልማት ተራድኦ ድርጅቷ በዩኤስኤ አይዲ መሪነትና ከዓለም አቀፍ አጋሮቻችን ጋር በመተባበር በአያሌ ሚሊዮኖች ለሚቆጠር የዓለም ህዝብ የምጣኔ ሀብት እድሎችን፣ ጤና ጥበቃ፣ ትምህርት፣ የምግብ ዋስትና፣ እኩልነት፣ መረጋጋትና የአስተዳደር ተጠያቂነት እንዲረጋገጥ በብርቱ ትሰራለች፣ ስትሰራም ቆይታለች። በታሪክ ለመጀመሪያ ጊዜ በ2030 ዓ ም የከፋ ድህነትን ከዓለም ለማስወገድ የሚያስፈልጉ መመሪያዎች፣ ቴክኖሎጂዎችና ዘዴዎች እጃችን ይገኛሉ። እርግጥ ሥራው ቀላል ባይሆንም ይቻላል። የሚቻለው ግን አንድ የዓለም ማኅበረሰብ አንድ ላይ ሆነን ለዚህ ጥረት ድጋፍ ከሰጠን ብቻ ነው። ስለዚህም የምግብ ዋስትናን እያሻሻለንና የህጻናትን በጤና የማደግና የትምህርት እድል በማጎልበት የህጻናትን አሁን ያሉንን የልማት አቅሞች እና ቅድሚያ ትኩረቶቻችንን እጅግ የከፋ ድህነትን ለማጥፋት ጎዳና ማስያዝ ይኖርብናል። በዓለም ዙሪያ ሰዎች ስር ለሰደዱ እድገት ፈተናዎች ማስወገጃ አዳዲስ ሐሳቦችን እንዲያፈልቁ መጋበዝ ይኖርብናል። መጣኔ ሀብትን ማሳደግ፣ ህዝብን በዓለም አቀፍ መጣኔ ሀብት ማስተሳሰር አለብን። ይህን ሁሉ ካደረግን እድገታችንን ካፋጠንና ቁልፍ በሆኑ እርምጃዎች ላይ ካተኮረን በሚቀጥሉት 15 ዓመታት ውስጥ የከፋ ድህነትን ከዓለማችን ጨርሶ ጠራርጎ ማጥፋት ፈጽሞ የማይቻል አይደለም። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ሶስት ሰዓት ከ56 ደቂቃ ሆኗል። አሁን አዲስ አበባ ላይ እስከ ፍጻሜው ድረስ ማጠቃለያ ዜናና ሙዚቃ እናሰማችኋለን። በቅድሚያ ማጠቃለያ በቅርቡ በምዕራብ አርሲ ተፈጥሮ ነበር ያሉት ሁከት ምንጭ አስመራ እንደሆነ ተጨባጭ ማስረጃ እንዳላቸው የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ሚኒስትሩ አቶ ጌታቸው ረዳ አስታውቀዋል። ሚኒስትሩ ዛሬ ለውጭ ጋዜጠኞች በሰጡት መግለጫ አንዳንድ ተቃዋሚ ፓርቲዎች በአሸባሪነት ከተፈረጁ ድርጅቶች ጋር ሲሰሩ የነበሩ ሰዎች ሰርገው ገብተውባቸዋል ብለዋል። በኦሮሚያ ክልል አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች ዛሬም ቀጥለው መዋላቸው ተገልጿል። በምዕራብ ሀረርጌና በአርሲ ትላልቅ የተባሉ ሰልፎች መካሄዳቸው ተነግሯል። ደቡብ ምዕራብ ሶማሊያ ውስጥ ባለፈው ወር በአፍሪካ ሕብረት ጦር ላይ በአልሻባብ በተጣለው አደጋ የተገደሉት የኬንያ ወታደሮች ቁጥር ሁለት መቶ እንደሚሆን የሶማሊያ ፕሬዚደንት አስታውቀዋል። የፕሬዚደንት ሐሰን ሼህ መሐመድ አባባልን ፈጣን በሆነ ምላሽ ያስተባበሉት የኬንያ የመከላከያ ኃይሎች ቃል አቀባይ ዴቪድ ኦቦኒዮ ዘ ስታር ለሚባል ጋዜጣ በሰጡት ቃል የሶማሊያው ፕሬዚደንት ምናልባት ከአልሻባብ ጋር እየተመሳጠሩ ሊሆን ይችላል ሲሉ ነቀፌታቸውን አሰምተዋል። በሌላ ዘገባ ከዛው ከሶማሊያ የወጣ ዋና ከተማይቱ ሞቃዲሾ ውስጥ የፕሬዚደንቱ ቤተ መንግሥት በሆነው ቪላ ሶማሊያ አቅራቢያ በደረሱ የአዳፍኔ ድብደባዎች አራት ሰው መገደሉ ታውቋል። ዛሬ የሊቢያ እንደራሴዎች አንድነት መንግስት ለመመስረት ያስ ያቀረቡትን ሀሳብ የተባበሩ መንግስታት ድርጅትና ዩናይትድ ስቴትስ እንደሚደግፉ አስታውቀዋል። የሶሪያን ጦርነት ሊያስቆም ይችላል የተባለውን በዩናይትድ ስቴትስና በሩሲያ የተደገፈውን ተኩስ የማቆም እርምጃ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ሳያጸድቀው እንደማይቀር ተሰማ። ግዙፍና እጅግ ሀብታም የሆኑትን የአውሮፓ መንግስታት ሀብት ሳይቀር እየተፈታተነ ነው የተባለውን የፍልሰተኞችን መጉረፍ መያዝ በሚቻልበት ሁኔታ ላይ ለመምከር የህብረቱ ሚኒስትሮች ብራስልስ ላይ ዛሬ ተሰብስበዋል። የማጠቃለያ ዜናው ይኸው ነበር። እንግዲህ ከመሰናበታችን በፊት ጥቂት ዜማ ብጤ ነገር ጣል እናድርግላችሁ። ክቡራትና ክቡራን አድማጮች አሁን ለምሽቱ ያልነው በዚሁ በቃ። አድማጮች ያስተናገናችሁ አሉላ ከበደና እኔም ሶሎሞን አባተ ነን። ከተተኪው የስርጭት መሐንዲስ ሌና ስሪምካውስ እና ከአቀናባሪያችን ብርሃን ኃይሉ ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። መልካም ምሽት በእኛ በኩል ተናደሩ።